የዲ ደብልዩ ዜና አመሰግናለሁ። ልደት ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የዓለም የሠራተኞች ቀን ጀርመንን ጨምሮ በተለያዩ ሀገራት በሰልፍና በተለያዩ መርሃ ግብሮች ተከብሯል። ሜይዴ ተብሎ የሚጠራው የዛሬው በዓል ሲታሰብ የጀርመን መራሄ መንግሥት ለሠራተኞችና ለማኅበራቸው ያላቸውን ድጋፍ ገልጸዋል። ዕለቱ ኢትዮጵያ ውስጥ ታስቦ ሲውል ሐኪሞችና መምህራን አገልግሎታቸውን የሚመጥን ደሞዝ ባለማግኘታቸው ለአስቸጋሪ ሁኔታ መዳረጋቸውን ተናግረዋል። የደቡብ አፍሪካ ፖሊስ ታዳጊዎችን ጨምሮ 44 ኢትዮጵያውያንን ከሕገ ወጥ የሰዎች አዘዋዋሪዎች እገታ ነፃ ማውጣቱን አስታወቀ። በሰሜን በሱዳን ሰሜን ዳርፉር ባለፉት ሦስት ሳምንታት ብቻ 542 ሲቪል ሰዎች መገደላቸውን የተባበሩት መንግሥታት ድርጅት አስታወቀም። በብሔራዊ ጦሩና በፈጥኖ ደራሽ ኃይሎች መካከል የሚደረገው ጦርነት በአካባቢው ተጠናክሮ መቀጠሉን የጠቀሰው የተባበሩት መንግሥታት ድርጅት የሟቾች ቁጥር ከዚህም በእጅጉ ሊያሻቅም እንደሚችል አስታውቋል። የኬንያ የሕዝብ ተወካዮች ምክር ቤት አባል መዲና ናይሮቢ ውስጥ በተተኮሰባቸው ጥይት ተገደሉ። አሜሪካ የዩክሬንን ብርቅዬ ማዕድናት እንድታገኝ የሚያስችላትን ስምምነት ከኬቭ ጋር ፈጸመች። ስምምነቱን ተከትሎ አሜሪካና ዩክሬን የኢኮኖሚ ትብብራቸውን ሲያሳድግ ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማስቆም ከሩሲያ ጋር የሚያደርጉትን የድርድር ሁኔታ ያጠናክረዋል ተብሏል። ዜናውን በዝርዝር የዓለም የሰራተኞች ቀን ጀርመንን ጨምሮ በተለያዩ ሀገራት በሰልፍና በተለያዩ መርሃ ግብሮች ተከብረዋል። ሜይዴይ ተብሎ የሚጠራው የዛሬው በዓል ሲታሰብ የጀርመን መራሄ መንግስት ለሰራተኞችና ለማኅበራቸው ያላቸውን ድጋፍ ገልጸዋል። በጀርመን የተለያዩ ከተሞች ብቻ በመቶዎች የሚቆጠሩ ሰልፎች ተደርገዋል። በበርሊን ከተማ በተካሄደው ሰልፍ ወደ 5500 ገደማ ሰዎች መሳተፋቸውን ፖሊስ ገልጿል። የጀርመን የሰራተኞች ማህበራት ኮንፌዴሬሽን ሰራተኞች ከፍተኛ ደሞዝና የተሻለ የስራ ሁኔታ እንዲያገኙ ይፈልጋል። የጀርመን መራሄ መንግስት ኦላፍ ሾልስ ትንሽ ገንዘብ ለማግኘት ብዙ መልፋት የሚጠበቅባቸው አሁንም በጣም ብዙ ሰዎች ይገኛሉ ሲሉ በኤክስ ጽፈዋል። ለዚህም ነው ጥሩ ደሞዝና ጠንካራ የሰራተኛ ማህበራትን የምደግፈው ያሉት ሾልስ ለጀርመን ማህበራዊ መስተጋብር አስፈላጊ መሆናቸውን በኤክስ ባሰፈሩት በዚሁ መልእክታቸው ጠቁመዋል። በጃፓን ቶኪዮ፣ በጣሊያኗ ቱሪን፣ በፈረንሳይ ዋና ከተማ ፓሪስ እና በበርካታ የዓለም ክፍሎች የሰራተኞች ቀን በተለያዩ መፈክሮች ተከብረው ውሏል። በአሜሪካ በዚህ ዓመት የሚካሄዱ ሰልፎች በሰራተኞች መብት ጥበቃ፣ ብዝሃነትን ለማሳካት የተዘረገሩ መርሃ ግብሮችና የፌዴራል መንግስት ሰራተኞች ላይ የፕሬዚዳንት ዶናልድ ትራምፕ አስተዳደር ከፍቶታል ያሉትን ዘመቻ ማውገዝ ላይ እንዲያጠነጥኑ አድርጓቸዋል። ከፕሬዚዳንት ዶናልድ ትራምፕ በተጨማሪ ባለጠጋው ኤሎን ሙስክ የአሜሪካ መንግስት ሰራተኞችን በመቀነስ ያደረጉት ተሳትፎ የተቃውሞ ኢላማ ሆነዋል። ይህ በእንዲህ እንዳለ ዓለም አቀፉ የሰራተኞች ቀን ዛሬ ታስቦ ሲውል ኢትዮጵያ ውስጥ በተለይ ሐኪሞችና መምህራን አገልግሎታቸውን የሚመጥን ደሞዝ ባለማግኘታቸው ለአስቸጋሪ ሁኔታ እንደዳረጋቸው ተናግረዋል። እየናረ የሄደው የኑሮ ሁኔታ ፈተና እንደሆነባቸው የገለጹ ሙያተኞቹም ጥያቄያቸው መልስ የሚያገኝበት ጊዜ እንዲመጣ በተስፋ እንደሚጠብቁ ተናግረዋል። ስማቸው እንዳይጠቀስ የጠየቁ አንድ ሐኪም እንዳሉት ከአገልግሎታቸው የሚመጥን የደሞዝ ክፍያ ባለማግኘታቸው ልጆቻቸውን ማሳደግ በማይችሉበት ደረጃ አድርሷቸዋል። በትምህርት በምንም ራሳችን እና በልጽገን ግን በዛው ልክ ደግሞ በምንሰራው ስራ ላይ የምሰጠው ክብር ዋጋ በጣም አሳሳቢ ደረጃ ላይ እንደደረሰ አሁን ከጊዜያዊ ነገራችን ላይ ባጋጠመው ከዚህ ከኑሮ ውድነቱ ጋር ተያይዞ በጣም ማይቀመስ ነገር ሆኖ ልጅ ወልደን ማናሳድግበት ይሄ አይ ቲንክ ለማንም ግልጽ የሆነ ነገር ነው። ዕለቱን ለይስሙላ ከማሰብ ባሻገር መሠረታዊ ለውጥ እንዲመጣ የሚጠይቁትና አስተያየታቸውን ለዶቼ ቬለ የሰጡ አንድ መምህር በበኩላቸው ቀኑ የመምህራን ቀን ነው ብሎ መውሰድ ይከብደኛል ብለዋል። ምናልባት እንደ ጥያቄ ሊነሳ የሚችለው የእኛ ቀን ነው የመምህራን ቀን ነው ተብሎ ሲታሰባል ወይ ነው። ምንም እንቅስቃሴ አታይም፣ ትምህርት ቤቶች፣ በተቋማት በትምህርት ተቋማት ውስጥ የሆነ የብሔራዊ ባህል ተደርጎ ብቻ ነው የሚታየው። ኢትዮጵያ በርካታ የሰራተኛ ማህበራትና ኮንፌዴሬሽኖች ያለባት ሀገር ብትሆንም ማህበራት ከተለዋዋጭ ኢኮኖሚያዊና የኑሮ ሁኔታ ጋር የሚመጣጠን የደሞዝ ክፍያ ጥያቄ በተደጋጋሚ ሲያቀርቡ ይሰማል። የደቡብ አፍሪቃ ፖሊስ ታዳጊዎችን ጨምሮ 44 ኢትዮጵያውያንን ከህገ ወጥ የሰዎች አዘዋዋሪዎች እገታ ነጻ ማውጣቱን አስታወቀም። የአገሪቱ ፖሊስ በህገ ወጥ የሰዎች አዘዋዋሪዎች ሳይታገቱ እንዳልቀረ የተነገረላቸው ኢትዮጵያውያኑን ከእገታ ነጻ ያወጣቸው ከመዲናይቱ ጆሐንስበርግ አቅራቢያ በምትገኝ አንዲት መንደር ውስጥ ነው። ከታጋቾቹ 17ቱ ታዳጊዎች ናቸው። በአካባቢው ቅኝት ሲያደርጉ የነበሩ ፖሊሶች ድንገት የሰሙት ጩኸት በእገታ ላይ የነበሩትን ሰዎች ለመታደግ ምክንያት ሆኗቸዋል ነው የተባለው። በህገ ወጥ የሰዎች አዘዋዋሪዎች እጅ የነበሩ ኢትዮጵያውያኑ ወደ ደቡብ አፍሪካ በህገ ወጥ መንገድ ሳይገቡ እንዳልቀረም የፈረንሳይ ዜና አገልግሎት ዘገባ ያመለክታል። ስደተኞቹን በተመለከተ ተጨማሪ ምርመራ እያደረጉ መሆኑን የፖሊስ ቃል አቀባይ ሌትናንት ኮሎኔል ማቬላ ማሶንዶ ለጋዜጠኞች ተናግረዋል። የሀገሪቱ ፖሊስ ባለፉት የጥርና መጋቢት ወራት በድምሩ ወደ ስልሳ የሚጠጉ ኢትዮጵያውያን ስደተኞች በተመሳሳይ ሁኔታ በወሮበሎች ከታጎሩበት ነፃ ማውጣቱን አስታውቁ ነበር። ዛሬ ፖሊስ ከታጎሩበት ነፃ ያወጣቸው ኢትዮጵያውያን ጉዳይ ከቀደሙት ጋር ተመሳሳይነት ይኖረው እንደሆነ ተጨማሪ ምርመራ እያደረገ መሆኑን የሀገሪቱ ፖሊስ በመግለጫው አመልክቷል። ይህ ዶይቼ ቬለ ነው። በሱዳን ሰሜን ዳርፉር ባለፉት ሶስት ሳምንታት ብቻ 542 ሲቪል ሰዎች መገደላቸውን የተባበሩት መንግስታት ድርጅት አስታውቀም። በብሔራዊ ጦሩና በፈጥኖ ደራሽ ኃይሎች መካከል የሚደረገው ጦርነት በአካባቢው ተጠናክሮ መቀጠሉን የጠቀሰው የመንግስታቱ ድርጅት የሟቾቹ ቁጥር ከዚህም በእጅጉ ሊያሻቅብ ይችላል ብሏል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ፎልከር ቱርክ ባወጡት መግለጫ በሱዳን እየታየ ያለው ነገር እጅጉን አስፈሪና ወሰን አልባ ነው ብለዋል። ኃላፊው ከሶስት ቀን በፊት አወጥተውት በነበረ ተመሳሳይ የፈጥኖ ደራሽ ኃይሎች በኤልፋሽር ከተማና በአቡ ሾክ የተፈናቃዮች መጠለያ ጣቢያ ላይ በተፈጸመው ጥቃት አርባ ያህል ሲቪል ሰዎች መገደላቸውን ይፋ አድርገው ነበር። ኃላፊው ያለፉትን ጥቂት ሳምንታት መረጃ ባወጡበት መግለጫቸው ጦርነቱ ያስከተለውን አስከፊ የሰብአዊ መብት መዘዝ ለሁለቱም የጦር መሪዎች በግል አሳውቅ ያለው ብለዋል። አስከፊ መዘዞቹ በሚሊዮኖች ለሚቆጠሩ ሱዳናዊያን የዕለት ተዕለትና እውነታ ናቸው ያሉት ቮልከር ቱርክ ግጭቱ መቆም ከሚገባው ጊዜ አልፎበታል ብለዋል። የምዕራባዊ ሱዳን ግዛቷ ዳርፉር በሁለቱ የጦር ጀኔራሎች በጎርጎርሳውያኑ 2023 የእርስ በርስ ጦርነት ከተቀሰቀሰ ወዲህ ዋነኛ የጦር አውድማ ሆና ቆይታለች። የኬንያ የህዝብ ተወካዮች ምክር ቤት አባል መዲና ናይሮቢ ውስጥ በተተኮሰባቸው ጥይት ተገደሉ። የህግ አውጪው ምክር ቤት አባሉ ቻርለስ ኦንጎ ኦንዶ ዌሬ የተገደሉት ትናንት ረቡዕ ምሽት ላይ በሞተር ሳይክል ይንቀሳቀሱ በነበሩ ሰዎች ነው ተብሏል። የአገሪቱ ፖሊስ የአይን ምስክሮችን ጠቅሶ እንዳለው ግድያው በመጓጓዣ ሞተር ሳይክል ክትትል ያደርጉ የነበሩ የታጠቁ ሰዎች የምክር ቤቱን አባል ያሳፈረችውን ተሽከርካሪ በትራፊክ መብራት ላይ መቆሟን ተከትለው ጥቃት ማድረስ አስችሏቸዋል። ይህም ጥቃቱ ሆን ተብሎና ታቅዶ ሳይፈጸም እንዳልቀረ ነው የፖሊስን መረጃ ጠቅሶ ሮይተርስ የዜና ወኪል የዘገበው። በቀጠናው አንጻራዊ መረጋጋት እንዳላት የሚነገርላት ኬንያ ፖለቲከኞችን ኢላማ ያደረጉ ጥቃቶች ሲፈጸሙ ብዙም ባይሰማም አሁን በታጣቂዎች መገደላቸው የተሰማው ፖለቲከኛ ራይላ ኦዲንጋ የሚመሩት የዋነኛው ተቃዋሚ ፓርቲ ኦዲኤም አባል ነበሩም። ግድያውን ተከትሎ የሀገሪቱ ፕሬዚዳንት ዊሊያም ሩቶ ፖሊስ በአስቸኳይ ምርመራ እንዲያደርግና ግድያውን የፈጸሙ ተጠያቂ እንዲሆኑ ትዕዛዝ አስተላልፈዋል። የተቃዋሚ ፓርቲ መሪው ራይላ ኦዲንጋ በበኩላቸው የአባላቸው ሞት በጭካኔ የተሞላና በከንቱ የፈሰሰ ደም ብለውታል። አሜሪካ የዩክሬንን ብርቅዬ ማዕድናት እንድታገኝ የሚያስችላትን ስምምነት ከኪየቭ ጋር ፈጸመች። ስምምነቱን ተከትሎ አሜሪካና ዩክሬን የኢኮኖሚ ትብብራቸውን ሲያሳድጉ ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማስቆም ከሩሲያ ጋር የሚያደርጉትን የድርድር ሁኔታ ያጠናክርላቸዋል ተብሏል። በስምምነቱ አሜሪካ እንደ አልሙኒየም ግራናይትና የተፈጥሮ ጋዝን ጨምሮ ውድ ማዕድናትን እንድታገኝ ሲያስችላት፣ ዩክሬን በአንጻሩ የመልሶ ግንባታ ድጋፍ ከአሜሪካ ለማግኘት ያስችላታል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ለዩክሬን ስታደርግ የነበረው ወታደራዊና ኢኮኖሚያዊ ድጋፍ በሚክስ 500 ቢሊዮን ዶላር የሚያወጣ ማዕድናት እንደሚሹ አስታውቀው ነበር። መረጃዎች እንደሚያመለክቱት ግን አሜሪካ በጦርነቱ ወቅት ለዩክሬን የሰጠችው አጠቃላይ ድጋፍ ከ120 ቢሊዮን ዶላር እንደማይበልጥ ነው። ይህ ማለት ፕሬዚዳንት ዶናልድ ትራምፕ ከዩክሬን የጠየቁት ካሳ በአራት እጥፍ ከፍ ያለ ነው። የዩክሬኑ ፕሬዚዳንት ቮልዶሚር ዜሌንስኪ ይህንኑ ስምምነት ጨምሮ በሀገራቸው እየተካሄደ ያለው ጦርነት ይቆም ዘንድ ለመምከር ወደ ኋይት ሃውስ አቅንተው የነበረ ቢሆንም ከፕሬዚዳንት ትራምፕ ጋር ውዝግብ ውስጥ መግባታቸውን ተከትሎ የሄዱበት ሳያሳኩ መመለሳቸው ይታወሳል። የአሁኑ ስምምነትን አስመልክቶ ከወደ ሩሲያ እስካሁን የተባለ ነገር የለም። ሩሲያ በዩክሬን ጦርነት በጀመረች ባለፉት ሶስት ዓመታት 20 ከመቶ የሚሆነውን የዩክሬን ግዛት ስትቆጣጠር፣ ከግዛቶቹ አብዛኞቹ የበለጸጉ ማዕድናት መገኛ ናቸው ተብሏል። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። የዓለም የሠራተኞች ቀን ጀርመንን ጨምሮ በተለያዩ ሀገራት በሰልፍና በተለያዩ መርሃ ግብሮች ተከብሮ አለም። የደቡብ አፍሪካ ፖሊስ ታዳጊዎችን ጨምሮ 44 ኢትዮጵያውያንን ከሕገ ወጥ የሰዎች አዘዋዋሪዎች እገታ ነፃ ማውጣቱን አስታወቀም። በሱዳን ሰሜን ዳርፉር ባለፉት ሶስት ሳምንታት ብቻ 542 ሲቪል ሰዎች መገደላቸውን የተባበሩት መንግሥታት ድርጅት አስታውቀም። የኬንያ የህዝብ ተወካዮች ምክር ቤት አባል መዲና ናይሮቢ ውስጥ በተተኮሰባቸው ጥይት ተገደሉ። አሜሪካ የዩክሬንን ብርቅዬ ማዕድናት እንድታገኝ የሚያስችላትን ስምምነት ከኪየቭ ጋር ፈጸመች። ዜናው በዚሁ አበቃ። ጤና ይስጥልኝ።